የኬንያ መንግስትና ተቃዋሚዎቹ ዋና ከተማይቱ ናይሮቢ ውስጥ ትናንት አደጋ በጣሉ ሽብርተኞች ላይ እጅግ ብርቱ የተባለ ማስጠንቀቂያ አውጥተዋል። ደስቲዱቱ በሚባለው የተንደላቀቀ ሆቴል እና የተለያየ ቢሮዎች በሚገኙበት አንድ ተቋም ላይ አጥቂዎቹ በጣሉት አደጋ የተገደለው ሰው ቁጥር 14 መሆኑን የአገሪቱ ፕሬዚዳንት ኡሁሩ ኬንያታ ዛሬ አረጋግጠዋል። ሽብርተኞቹን በሀገራቸው ምድር ላይ የገቡበት ገብተው እንደሚያድኑም ዝተዋል። ፕሬዚዳንት ኬንያታ የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና የኤርትራ መንግስትም ጥቃቱን አውግዘው ዛሬ በየበኩላቸው መግለጫዎችን አውጥተዋል ሪፖርተራችን ጆን ታንዛ ከናይሮቢ ያጠናቀረውንና የመንግስታቱን መግለጫዎች አቀናጅቶ ሰለሞን አባተ ዘገባውን እንደሚከተለው አዘጋጅቶታል ከናይሮቢ ወጣ ብላ በምትገኘው ዌስትላንድ ቀበሌ ላይ የተፈጸመው ጥቃት ኬንያንና ሌሎቹንም የአፍሪካ ቀንድ አካባቢ ሀገሮች አስቆጥቷል። ማንኛቸውንም የሽብር ጀሌዎችና ቡድኖችን ለማግኘት፣ ለመክታት፣ ለመበተንና ለማሸነፍ የሚያስችሉ በርካታ የደህንነት ጥረቶች እየተደረጉ ናቸው። በተጨማሪም በከፍተኛ ተጠንቀቅ ላይ እንገኛለን፣ በዚሁም እንቀጥላለን። ኬንያውያን ሁሉና የውጭ ጎብኚዎችም ኬንያ ውስጥ ደህንነታችሁ የተጠበቀ መሆኑን አረጋግጥላችኋለሁ። የኬንያ ፕሬዚደንት ኡሁሩ ኬንያታ ናቸው። ጥቃቱ ከተፈጸመ ከሰዓታት በኋላ ይህንን መልእክት ያስተላለፉት። የሀገር ውስጥ ጉዳይ ሚኒስትሩ ፍሬድ ማቲያንጊ እዚያው ጥቃቱ የተፈጸመበት ቦታ ላይ ሆነው ዛሬ ለጋዜጠኞች በሰጡት ቃል የፖሊስ ዘመቻ የመጀመሪያ ምዕራፍ ተጠናቋል ብለዋል። ይሁን እንጂ ጥቃቱን ከፈጸሙት ውስጥ የተገደሉ መኖራቸውን ከመግለጽ ውጪ ብዛታቸውን ከመናገር ተቆጥበዋል። ይህ ጸጥታን የማስከበር እንቅስቃሴ ነው። ዘመቻው አሁንም እንደ ቀጠለ ነው። እንዲህ ዐይነት በልምድና በጭብጥ ላይ የተመሠረተ ሥራዎች እየተከናወኑ ባሉበት ጊዜ ደግሞ በጎን በኩል አስተያየቶችን ከመስጠት መቆጠብ ያስፈልጋል። ይህንን ጥቃት ለማድረስ ወደዚህ የመጡትን ሁሉ አስወግደናል። ያ በቂ ነው። የሶማሊያው የህውከት ቡድን አልሻባብ ለጥቃቱ ኃላፊነት ቢወስድም እስካሁን ማረጋገጫ አልተገኘም። ይሁን እንጂ ከዚህ ቀደም ባሉ ጊዜያትም ኬንያ ውስጥ የደረሱ ጥቃቶችን አልሻባብ እያቀናበረ ሲፈጽም እንደነበረ ይታወቃል። አልሻባብ ኬንያ ላይ ጥቃቶቹን የሚፈጽመው ሀገሪቱ ሶማሊያ ውስጥ እያካሄደች ስላለችው ጸረ ሽብር ዘመቻ ለመበቀል እንደሆነ ሲገልጽ ቆይቷል። በሌላ በኩል ናይሮቢ ውስጥ ሪቨርሳይድ ጎዳና ላይ በሚገኝ የተለያዩ መሥሪያ ቤቶች በሚገኙበት ቀበሌ ላይ በተፈጸመው ጥቃት አስራ ስምንት ሰዎች መጎዳታቸውንና ወደ ሰባት መቶ ሰው እንዲነሳና ከአካባቢው እንዲርቅ መደረጉን አንድ የኬንያ ቀይ መስቀል ማኅበር አባል ለጋዜጠኞች ተናግረዋል። ሪቨርሳይድ ላይ ጥቃቱ የተጀመረው በፍንዳታ እንደነበረና ከዚያም በአጥቂዎቹና በፖሊስ መካከል ለሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተገልጿል። የፖሊስ እንቅስቃሴ ዓላማ በመንደሩ ውስጥ ባሉ ቢሮዎች፣ የሆቴል ክፍሎችና ሌሎችም ተቋማት ውስጥ መውጫ አጥተው የተጠመዱ ሰዎችን ከአደጋ መጠበቅና ማትረፍ እንደነበረ ፕሬዚደንት ኡሁሩ ኬንያታ አመልክተዋል። የደህንነት አገልግሎቶቹ ዘመቻ ዋናና የቅድሚያ ትኩረት የነበረው የሲቪሎችን ሕይወት ማትረፍ ነው። አጥቂዎቹን በነበሩበት ስፍራ ተወስነው እንዲቆዩ በመቆጣጠር ሕይወታቸው አደጋ ላይ የነበሩ ሰዎችን በዘዴ ለማሸሽ በፈጣን ሁኔታ ተንቀሳቅሰዋል። መንግሥታቸው ሽብርን ለመፋለም እያንዳንዷን ጥግ እንደሚያበጥር በመናገር ኬንያታ ብርቱ የማስጠንቀቂያ ቃል አሰምተዋል። ብሔራዊ የደህንነት ምክር ቤታችንን ሰብስቤ አነጋግሬያለሁ። በገንዘብ በመርዳት እቅድ በማውጣት በማስፈጸም ደረጃዎች በዚህ የአውሬነት አድራጎት ውስጥ የተሳተፈን እያንዳንዱን ግለሰብ መንጥረን እናወጣለን። ለፈጸሙት አድራጎት እስኪከፍሉ ያለ ምሕረት በያሉበት እየገባን እናሳድዳቸዋለን። ይህንኑ የፕሬዚደንቱን ማስጠንቀቂያ የተቃውሞ መሪ ራይላ ኦዲንጋም አስተጋብተዋል። እንደ ሀገር ያሉት ሁኔታዎች ሁሉ የሚያመላክቱት ሀገራችንን ከጥቃት በመጠበቅ ጉዳይ ላይ አልላቀቅ ያሉን ፈተናዎች ቢኖሩብንም ከእያንዳንዱ አሳዛኝ ጥቃት ጋር ይበልጥ ብልህና የተሻልን እየሆንን ነን። ግባችን መጽናት ያለበት እነዚህን ሰይጣናዊ ኀይሎች ሙሉ በሙሉ ከድንበሮቻችን ውጭ ማድረግና አረሞችን ከመካከላችን ነቅለን የመጣል ችሎታችንን በማጠናከር ላይ ነን። ከተገደሉት መካከል የሚበዙት ኬንያውያን መሆናቸው ተገልጿል። አንድ አሜሪካዊም መገደሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት፣ አንድ እንግሊዛዊም ከጥቃቱ ሰለቦች መካከል እንደሚገኝ የእንግሊዝ ባለስልጣናት ተናግረዋል። ይሁን እንጂ መገደላቸው የተረጋገጠው አስራ አራት ሰዎች ማንነት በይፋ አልተገለጸም። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ መንግስታትም ጥቃቱን በከፍተኛ ደረጃ አውግዘዋል። ፕሬዚደንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አሕመድና የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በየራሳቸው ባስተላለፏቸው መልእክቶች በጥቃቱ ለተገደሉ ሰዎች ቤተሰቦች ሀዘናቸውን ገልጸዋል። የኢትዮጵያ መንግስትና ህዝብ ሽብር ፈጠራን በመዋጋት ከኬንያ ሪፐብሊክ መንግስት ጎን በጽናት እንደሚቆሙ አረጋግጠዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ለኬንያቻቸው አቻቸው ሞኒካ ካቲና ጁማ በላኩት ደብዳቤ ሀዘናቸውን ከመግለጻቸው በተጨማሪ ኬንያ እያካሄደች ያለችውን ሽብር ፈጠራን ከምድሯና ከጎረቤት ሶማሊያ ጠራርጋ ለማጥፋት በያዘችው የማይታጠፍ ጽናት ኤርትራ ጠንክራና በቁርጠኛነት ከጎኗ እንደምትቆም አረጋግጠዋል።